ከልማ ነጋቱ ብሏል። ይህ የአሜሪካ ድምፅ ነው። በ2 በ5 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 22 2015 ዓ ም ስርጭታችን ጀመረ።

አምዳላ አምስቱ የተጠየቁትን ከፍለው ታጋሽ ልጃቸውን ማስፈታታቸውን የተናገሩትን አንድ ወላጅ ምስክርነት ነው ቀንጭበን ያሰማናችሁ። ዝርዝሩ በምሽቱ ይደመጣል። ሌሎች ጉዳዮችንም በምሽቱ ይዘናል። ቀጥለን እንደምን አምሽታችኋል አድማጮቻችን፣ እንዲሁም ተመልካቾቻችን። ሳስተናግዳቸው የማመሻው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ሁኑ። አስቀድመን ዋና ዋና የዓለም ዜናዎች እናሰማችኋለን። ስመኝሸቆየ ትከትላለች። በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ የወላይታ ዞን የድጋሚ ህዝበ ውሳኔ የመጨረሻ ውጤት ይፋ ሆነ፣ ብሪታንያ ጥገኝነት ጠያቂዎችን ወደ ሩዋንዳ ለማጓጓዝ በሰው 215000 ዶላር እንደሚያስከፍል አስታወቀችና ነቢዩ መሐመድን ተሳድቧል የተባለ ናይጄሪያዊ በድንጋይ ተወግሮ መገደሉ ቁጣ አስነሳ የሚሉት ይገኙበታል ወደ ዝርዝሩ እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 12 ቀን 2015 ዓ ም በ1812 ምርጫ ጣቢያዎች ላይ ያስፈጸመውን የወላይታ ዞን የጋራ ክልል ምስረታ የድጋሚ ህዝበ ውሳኔ የመጨረሻ ውጤት ዛሬ ይፋ አድርጓል። በህዝበ ውሳኔው ውጤት መሰረት በእርግብ ምልክት የተወከለውና ከሌሎች ዞኖችና ልዩ ወረዳዎች ጋር የጋራ ክልል መመስረትን እንደግፋለን የሚለውን አማራጭ ብልጫ እንዳገኘ ቦርዱ አስታውቋል። በመሆኑም የወላይታ ዞን ከጋሞ ጎፋ፣ ደቡብ ኦሞ፣ ኮንሶና ጌዲዮ ዞኖች እንዲሁም ደራሼ፣ አማሮ፣ ቡርጂን አሌና ባስኮ ልዩ ወረዳዎች ጋር በመሆን ከነባሩ የደቡብ ብሔር ብሔረሰቦች ክልል ተነጥለው አዲስ የጋራ ክልል ይመሰርታሉ። አድማጮች የዚህን ዜና ዝርዝር ከባለሙያዎች አስተያየት ጋር አካተን በነገው የዲሞክራሲ በተግባር መሰናዷችን ላይ እንመለስበታለን። ብሪታንያ ጥገኝነትን ጠያቂዎችን ወደ ሩዋንዳ ለማጓጓዝ ያወጣቸው እቅድ በነፍስ ወከፍ ከ2150 የአሜሪካን ዶላር በላይ እንደሚያስወጣት አስታወቀች። የጠቅላይ ሚኒስትር ሪሺ ሱናክ ወጋ ጥባቂ መንግስት ባለፈው አመት ከመካከለኛው የአፍሪካ ሀገሯ ጋር ባደረገው ስምምነት በሺዎች የሚቆጠሩ ስደተኞችን ወደ ሩዋንዳ መላክ ይፈልጋል። ለዚህም የመጀመሪያ ዝርዝር ጥናት ያካሄደ ሲሆን በአነስተኛ ጀልባዎች ወደ አውሮፓ የሚጎርፉ የስደተኞች ቁጥር ለመቀነስ እና በተመሳሳይ አኳኋን ከፈረንሳይ የሚመጡትን ጥገኝነት ጠያቄዎች ለመከላከል እንደሚያስችል አምኖበታል። ለጥገኝነት ጠያቄዎች ችግር መፍትሄ እንዲያመጡ ከራሳቸው ፓርቲ ወግ አጥባቂ ህግ አውጪዎችና ከህዝብ ግፊት እየተደረገባቸው ያሉት ሱናክም ቅድሚያ ከሚሰጧቸው አምስት ጉዳዮች ውስጥ አንዱ እንዲሆኑ አድርገዋል። ትላንት ሰኞ ታትሞ በወጣው የኢኮኖሚ ተጽዕኖ ግምገማ ግን እያንዳንዱን ግለሰብ ወደ ሩዋንዳ ለመላክ በአማካይ ለሩዋንዳ መንግስት የሚከፈል 133485 ዶላር ለበረራና ላጃቢ 28000 ዶላር ና ለስራ ማስኬጃ ና ህጋዊ ወጪዎች 22882 ዶላር እንደሚያስወጣ መንግስት አስታውቋል። የብሪታንያ የሀገር ውስጥ ጉዳይ ሚኒስትር ስዌላ ብሬቨርማን እነዚህ ወጪዎች ወደ ብሪታንያ ለመድረስ የሚሞክሩ ሌሎች ጥገኝነት ጠያቂዎችን ለመከላከል ካለው ጠቀሜታ ና ጥገኝነት ጠያቂዎችን ለማ ኖር ከሚወጣው እየጨመረ ያለ የቤት ዋጋ አንጻር መታየት አለባቸው ብለዋል። እንደ ብሬቨርማን ገለጻ በአሁኑ ወቅት ለጥገኝነት ጠያቂዎች መኖሪያ ቤት በአመት የሚወጣው አራት ነጥብ አምስት ቢሊየን ዶላር በመጪው አመት ወደ አስራ ሶስት ነጥብ ስድስት ቢሊየን ዶላር ከፍ ይላል። የስኮትላንድ ብሔራዊ ፓርቲ በበኩሉ የብሪታንያ መንግስት በሀገር ውስጥ እየጨመረ በመጣው የቤትና የምግብ ዋጋ የተቸገሩ ሰዎችን በበቂ ሳይረዳ ተስፋ የቆረጡ ሰዎችን ከሀገር ለማስወጣት እጅግ በጣም ግዙፍ ገንዘብ ማውጣቱን ተችቷል። ባለፈው አመት ከፈረንሳይ የተነሱ አርባ አምስት ሺህ ጥገኝነት ጠያቂዎች በአነስተኛ ጀልባዎች ተጭነው ወደ ብሪታንያ ሲገቡ በዚህ አመት ደግሞ እስካሁን ከአስራ አንድ ሺህ በላይ ሰዎች እንደገቡ ተገልጿል። በሰሜን ምዕራብ ናይጄሪያ ነቢዩ መሐመድን ተሳድቧል የተባለ ግለሰብ በድንጋይ ተወግሮ እንደተገደለ ባለስልጣናትና የመብት ተሟጋች ቡድኖች አስታወቁ። ድርጊቱ በአካባቢው የሃይማኖት ነፃነትን አደጋ ላይ የሚጥል ነው ያሉት የመብት ተሟጋቾቹ ጉዳዩ አሳሳቢ እንደሆነ ገልጸዋል። ኦስማን ቡዳ የተባለው ሟቹ ሉካንዳ ነጋዴ ከትላንት በስቲያ እሁድ በሶኮቶ ግዛት ጓንዱ ወረዳ የተገደለው በገበያ ስፍራ ከሌላ ነጋዴ ጋር ሲከራከሩ ነቢዩ መሐመድን ተሳድቧል በሚል እንደሆነ የፖሊስ ቃል አቀባይ አህመድ ሩፋ ባወጡት መግለጫ አስታውቀዋል። ከግድያው ስፍራ የተወሰዱትና ነዋሪዎች ያጓሯቸው የቪዲዮ ምስሎች ህጻናትን ጨምሮ በርካታ ሰዎች ተሰብስበው መሬት ላይ የወደቀውን ኦስማን ቡዳን ሲራገሙና በድንጋይ ሲወግሩበት ያሳያሉ። የፖሊስ ቃል አቀባዩ ስለ ጉዳዩ ሲያብራሩ በስፍራው የፖሊስ ኃይል ሲደርስ ህዝቡ ተበትኖ፣ ጉዳት የደረሰበት ግለሰብ ራሱን ስቶ እንዳገኙ ገልጸው ወደ ሆስፒታል ከተወሰደ በኋላ ህይወቱ እንዳለፈ አብራርተዋል። በአብዛኛው የእስልምና ሃይማኖት ተከታዮች በሚበዙበት ሰሜናዊ ናይጄሪያ የተፈጸመው ይኸው የደቡ ግድያ የእምነት ነጻነትን አደጋ ላይ ይጥላል በማለት የመብት ተሟጋቾች ድምፃቸውን እያሰሙ ነው። ናይጄሪያ የሚገኘው አምነስቲ ኢንተርናሽናል መንግስት ለጉዳዩ በቂ ትኩረት አልሰጠም ብሎ በመክሰስ ባወጣው መግለጫ እንደነዚህ አይነት ግድያዎች ፍትህ ሳያገኙ ከቀሩ፣ ህግ ፊት ሳይቀርቡ በመንጋ የሚፈጸሙ ግድያዎችን ያበረታታል ብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2021 ዓ ም ስራቸውን ስልጣናቸውን ከለቀቁ በኋላ ከአንድ ጸሐፊ ጋር ሲነጋገሩ ኢራንን ለማጥቃት ስለተያዘ እቅድ የሚያተቱ ሚስጥራዊ ሰነዶችን እንደተወያዩ ልዩ ልዩ የዜና ማሰራጫ ተቋማት ይፋ ባደረጉት የደምጽ ቅጂ ተሰምተዋል። የፌዴራል አቃቢ ህግ ሚስጥራዊ የመንግስት ሰነዶችን በህገወጥ መንገድ ይዞ በመቆየትና የፌዴራል ምርመራ ሂደትን ለማደናቀፍ በማሴር ባለፈው ወር በትራምፕ ላይ በመሰረተው ክስ ከድምፅ ቅጂው የተወሰነውን ክፍል በማስረጃነት አቅርቧል። ሲኤንኤን፣ ዋሽንግተን ፖስትና ኒውዮርክ ታይምስ የተባሉት የአሜሪካ ብዙሃን መገናኛዎች ትላንት ሰኞ ይፋ ባደረጉት የድምፅ ቅጂ የአሜሪካ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ማርክ ሚሌይ ትራምፕ እንደ አውሮፓያን አቆጣጠር በ2020 ፕሬዚዳንታዊ ምርጫውን ሲሸነፉ ከኢራን ጋር ግጭት ሊፈጥሩ ይችላሉ ሲሉ ስጋታቸውን የገለጹበትን ሪፖርት ትራምፕ ሲጠቅሱ ይሰማሉ። የቀድሞ ፕሬዚዳንት ኦቫል ኦፊስ በተሰኘው ጽህፈት ቤታቸው ወደ ዋይት ሀውስ መኖሪያ ቤት የተወሰዱት ሰነዶች የሚስጥራዊነታቸው ደረጃ እንዲነሳ ትዕዛዝ ሰጥተው እንደነበር ገልጸዋል። ይሁን እንጂ ይፋ በተደረገው የድምጽ ቅጂ ትራምፕ ሰነዶቹ በእርግጥም ሚስጥራዊ እንደነበሩ አምነዋል። እንደ አውሮፓያን አቆጣጠር በ2024 ለሚካሄደው ፕሬዝዳንታዊ ምርጫ ለፓርቲያቸው ግንባር ቀደም እጩ ሆነው የሚመሩት ትራምፕ ሚስጥራዊ ሰነዶችን ያላግባብ በመያዝ በሚል ባለፈው ሳምንት የተመሰረተባቸው ክስ ለመጪዎቹ ወራት በአሜሪካ የፖለቲካ ተዋስኦ የበላይነቱን ይይዛል ተብሎ ይጠበቃል። የሩሲያ የደህንነት አገልግሎት ኢቭጌኒ ፕሪጎዣን እና እሳቸው የሚመሩት ዋግነር የተሰኘው የሩሲያ ቅጥረኛ ቡድን አባላት በፈጸሙት የትጥቅ አመፅ ዙሪያ የሚያካሄደውን ምርመራ እንደሚዘጋ አስታወቀ። የሩሲያ ዜና ማሰራጫዎች ዛሬ ባስተላለፉት መግለጫ የደህንነት መስሪያ ቤቱ በአመፁ ላይ የተሳተፉት ወንጀሉን ለመፈጸም የሚያደርጉትን እንቅስቃሴዎች አቁመዋል ብሏል። ቅዳሜ እለት ታጣቂዎቹን ለፍርድ ላለማቅረብ የተደረሰው ስምምነት የትጥቅ አመፁ እንዲቆም አድርጓል። ፕሪጎዣን እስካሁን የት እንዳሉ በግልጽ ሳይታወቅ ቢቆይም የበረራ መቆጣጠሪያ ድረ ገጾችን ከፕሪጎዣን ጋር ግንኙነት ያለው አንድ የጦር አውሮፕላን ማክሰኞ እለት ቤላሩስ ማረፉን አሳይተዋል። በሩሲያ የተካሄደውን አመፅ ለማስቆም በቤላሩስ መሪ አሌክሳንደር ሉካሼንካ አማካኝነት በተደረገው ድርድር መሰረት የዋ የዋግነሩ መሪ ወደ ቤላሩስ ለመሄድ ተስማምተው ነበር። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሰኞ ዕለት ለሩሲያ ሕዝብ ባደረጉት ንግግር የዋግነር አመፅ አስተባባሪዎች ከሃዲዎች ናቸው ሲሉ ቁጣቸውን ገልጸዋል። የአመፁ አስተባባሪዎች ሞስኮን ለመያዝ ባደረጉት ሙከራ ደቡባዊውን ሮስቶቭ ከተማ ለጥቂት ጊዜ በተቆጣጠሩበት ወቅት የገዛ ወገኖቻቸውን ዋሽተው ወደ ሞትና ወደ እሳት እንዲያመሩ የራሳቸው ሰዎች ላይ እንዲተኩሱ አድርገዋቸዋል በማለት የዋግነር ታጣቂዎችን ተጠያቂ አድርገዋል። ፑቲን አክለው አርበኞች ሲሉ የጠሯቸው የዋግነር ወታደሮችና አዛዦቻቸውን ከሩሲያ መከላከያ ሚኒስቴር ጋር በመፈራረም ወደ ሩሲያ ጦር ወይም ሌሎች የህግ አስከባሪ ተቋማት ጋር እንዲቀላቀሉ የጋበዟቸው ቸው ሲሆን ወደ ቤተሰቦቻቸውና ወደ ጓደኞቻቸው የመመለስ ወይም ወደ ቤላሩስ መሄድ ከፈለጉም በነጻነት የመሄድ ምርጫ ሰጥተዋቸዋል። በሩሲያ ወታደራዊ አመራር ላይ ከተካሄደው አጭር አመፅ በኋላ ለመጀመሪያ ጊዜ ሰኞ ዕለት በቴሌግራም መልእክት መለዋወጫ መተግበሪያ የድምፅ መልእክት ያስተላለፉት ፕሪጎዣን ነባሩን ስርዓት እና በህጋዊ መንገድ የተመረጠውን መንግስት የማፍረስ አላማ አልነበረንም ያሉ ሲሆን ይልቁንም የፍትህ ጉዞ ሲሉ የጠሩትን ድርጊት የፈጸሙት የሩሲያ ጦር በግል ጦራቸው ላይ በፈጸመው ጥቃት ነው ብለዋል። የዋግነሩ መሪ የሩሲያ ጦር የዋግነርን የጦር ካምፕ በሚሳይል እና በሄሊኮፕተር በማጥቃት ወደ ሰላሳ የሚጠጉ ተዋጊዎቹን እንደገደለ የሚከሱ ሲሆን ሩሲያ ግን ክሱን አትቀበልም። አድማጮች ለሰዓቱ እያያዝ ናቸው። ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ሀብታሙ ልመልሳችሁ። ስመኝ ሸቆዬን ለዓለም ዜናዎቿ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ሰኔ 20 2015 ዓ.ም ዓ ስርጭታችንን ነው እያዳመጣችሁ እየተመለከታችሁ የምትገኙት። ተከታታዮቻችን ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ድገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን ደግሞ አበባየሁ ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ ደግሞ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አርባ ሁለት የዋትስአፕ መስመራችንን ተጠቀሙ። አሁን በቀጥታ ወደ ዕለቱ አበይ ዘገባችን ይሻገር። በኦሮሚያ ክልል ሰሜን ሸዋ ዞን አሊደሮ በተባለ አካባቢ ከሳምንት በላይ ከታገቱት አሽከርካሪዎች መካከል አስራ ስድስት የሚሆኑት የተጠየቁትን ከፍለው መለቀቃቸውን የታጋሽ ቤተሰቦች ተናገሩ። ለልጆቻቸው መታገት ሸኔ ብለው የጠሩትን የኦሮሞ ነጻነት ሰራዊት ታጣቂዎች ተጠያቂ ያደረጉት ልጃቸው ታግቶባቸው የነበሩ አንድ ወላጅ ትናንት አንድ ሚሊዮን ብር ከፍለው ማስለቀቃቸውን ተናግረዋል። ከታገቱት አሽከርካሪዎች ውስጥ ሰባት የሚሆኑት ምስራቅ ጎጃም ዞን አማኑኤል ከተማ ወጣቶች መሆናቸውን የጠቆሙት እኒሁ አባት ከልጃቸው ጋር አምስቱ መለቀቃቸውን አክለው ገልጸዋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች። ከአስር ቀናት በፊት በኦሮሚያ ክልል ሰሜን ሸዋ ዞን አሊዶሮ በተባለ ቦታ በታጣቂዎች ታግተው ከነበሩ አሽከርካሪዎችና ረዳቶቻቸው መካከል ልጃቸው መለቀቁን በምስራቅ ጎጃም ዞን የአማኔል ከተማ ነዋሪ የሆኑና ስማቸውን እንዳንጠቅስ የጠየቁ አንድ አባት ተናገሩ። ከአዲስ አበባ ወደ ባህር ዳር በሚወስደው መንገድ አንድ መቶ አርባ ዘጠኝ ኪሎ ሜትር ርቀት ላይ በሚገኘው ና አሊዶሮ የተባለች ቦታ ላይ ከአስር ቀናት በፊት በታጣቂዎች መታገታቸው የተናገሩና በቤተሰቦቻቸው ሰላሳ ይሆናሉ ተብለው ከተገመቱ አሽከርካሪዎች መካከል አንዱ ልጃቸው መሆኑን የጠቀሱት እኚህ አባት የተጠየቀውን ብር የከፈሉ ታጋቾች መለቀቃቸውን ተናግረዋል። አውጣ እናምታዋለን አወጣነ ሰጠውት በዘንድ ዘጀ ተመልሰ መጣ በቃ

ነበሩ አምስቱ እንዲወጡ ያውቃለሁ። አምስቱ ከቀናት በፊት ልጃቸው መታገቱንና አንድ ሚሊየን ብር ቢከፍሉ እንደሚለቁላቸው በስልክ ያነጋገራቸው አካል መኖሩን ከአሜሪካ ድምፅ ጋር በነበራቸው ቆይታ የተናገሩት እኚህ አባት ስለ አጋቾቹ ማንነት ሲጠየቁ ቸውን ሆነ ሸኔ ብለው የሚጠሩ ሰዎች አስጥመው ወደ አርማ መኪና ረዳት ሹፌር ረዳት ሹፌር እያደርጉ በሙሉ መኪና ሳይነቁ ሰዎችን ብቻ ዘው ሄዱ። ቅዳሜ እንዳንዳደረጉ እሑድ ደውለው ልጅ እኛ ጋ ነው አንድ ሚሊዮን አዘጋጅና ላክ አሉኝ ልጁም ደውለልኝ አገናኙኝ በስልኩን ሰጡኝ ስልኩ ተነጋገርን አሁን አንድ ሚሊዮን ብያል አዘጋጅልኝ አለኝ ረዳቱን አምስት መቶ ሺህ ብር የኔን አንድ ሚሊዮን ብር ብለው ከዛ ብሩን እንዴት አዘጋጃለሁ ዛሬ እኔ መምህር ነኝ ጥሮታ መምህር ነኝ ከየት አገኛለሁ ስለው በቃ ስልኩ ተዘጋብኝ ከዚያ በኋላ እኔም አነጋገርተውና ይህ ልጅ ባለ ንብረቱ ሰውዬ የሱን ስልክ ብቻ ስቱን አሉ የሱን ብቻ እየደረገ አሁን ሰውዬ አሁን ያለ ገብረ ጉራት ሂዶ ረዳቱን ደግሞ ጠፍቶበት ነበር። ረዳቱን አምስት መቶ ሺ ብር አንድ ሚሊዮን ብር እኚህ ግለሰብ አክለው ለሳምንት ያህል ከዘመድ አዝማድና ከወዳጅ ያሰባሰቡትን አንድ ሚሊዮን ብር ከፍለው ልጃቸውን ትላንት ማስለቀቃቸውን ተናግረዋል። ከዚሁ ከእገታው ጋር በተያያዘ ሰኔ 12 ቀን 2015 ዓ ም በምስራቅ ጎጃም ዞን በማቻከል ወረዳ የአማኔል ወረዳ ነዋሪዎች ሰልፍ መውጣታቸውንና ሰልፉን ለመበተን ፖሊስ በወሰደው የኃይል እርምጃ የአንድ ሰው ሕይወት ማለፉን ስማቸው እንዲጠቀስ ያልፈለጉና በቦታው ነበርኩ ያሉ ግለሰብ ጠቅሰን መዘገባችን ይታወሳል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ግን ሰሞኑ ስለ ጉዳዩ ከአሜሪካ ድምጽ ተጠይቀው ታጣቂዎቻቸው እንዲህ አይነቱን ድርጊት እንደማይፈጽሙ ገልጸው በተጠቀሰው አካባቢ የተለያዩ ኃይሎች እየተንቀሳቀሱ እንደሚገኙ ተናግረዋል። በጉዳዩ ዙሪያ የተለያዩ የፖለቲካ ፓርቲዎች አስተያየታቸውን የሰጡ ሲሆን በኦሮሚያ ክልል እየተባባሰ ለመጣው የሰላማዊ ሰዎች ግድያና እገታ መንግስት እርምጃ እንዲወስድ ጥሪ አቅርበዋል። በሳምንቱ መጨረሻ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫ በኦሮሚያ ክልል በተለያዩ አካባቢዎች በሰላማዊ ሰዎች ላይ እየተፈጸመ ያለውን ግድያና እገታ መንግስት እንዲያስቆም ጠይቋል። ለጥቃቱም የኦሮሞ ነጻነት ሰራዊትን ተጠያቂ አድርጓል። ትላንት ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያና እገታ አስተያየታቸውን ተጠይቀው በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው፣ ጉዳዩ በገለልተኛ አካል መጣራት አለበት ብለዋል። በጉዳዩ ላይ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየቀረበ ያለውን የማክሰኞ ምሽት ዝግጅታችን ነው። ቀደም ብለን ያሰማናችሁ የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኒሲያር ከአራት ቀናት በፊት ከኢትዮጵያ ወደ ኤርትራ በግዳጅ እንዲመለሱ ተደርገዋል ስለተባሉ ኤርትራውያን ያልተጣራ መረጃ እንደደረሰው አስታውቋል። ስደተኞች ያለፈቃዳቸው ወደ ሀገራቸው እንዳይመለሱ ከሚመለከታቸው አጋራ ጋር አካላት ጋር በቅርበት እየሰራሁ ነው ያለው ተቋሙ እንዲህ አይነቱ አድራጎት ዓለም አቀፍ የስደተኞችን ሕግ ይጻረራልን ብለዋል። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት ኤርትራውያን ስደተኞች በበኩላቸው ከአዲስ አበባ በግዳጅ ወደ ኤርትራ የተመለሱት ቤተሰቦቻቸው ለኤርትራ የጸጥታ ኃይሎች ተላልፈው እንደተሰጡ ሰምተናል ብለዋል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ይነግረናል። ሰዓት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤን ኤችሲአር ከኢትዮጵያ ወደ ኤርትራ በግዳጅ እንዲመለሱ ተደርጓል ስለተባሉት ኤርትራውያን አስተያየት እንዲሰጥ በአሜሪካ ድምፅ ለቀረበለት ጥያቄ በላከው ምላሽ ተቋሙ እንዲህ አይነት ያልተጣራ መረጃ እንደደረሰው አስታውቋል። ዩኤን ኤችሲአር በኢሜይል ምላሹ የተወሰኑ ኤርትራውያን ስደተኞች በግዳጅ ወደ ሀገራቸው ተመልሰዋል ተብሎ ስለተሰራጨው ያልተጣራ መረጃ አውቃለሁ ብሏል። ማንኛውም ስደተኛ ሳይፈልግ ወደ ሀገሩ እንዳይመለስ ለማረጋገጥ ከሚመለከታቸው የስደተኞች መሪዎችና ማህበረሰቦች ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት እንዲሁም ከሌሎች መንግስታዊ አካላት ጋር በቅርበት እየሰራ እንደሆነም ዩኤንኤችሲአር አመልክቷል። እንዲህ አይነቱ ድርጊት ዓለም አቀፍ የስደተኞችን ሕግ የሚጻረር መሆኑንም ጠቅሷል። ዛሬ ለአሜሪካ ድምፅ አስተያየት የሰጡ ማንነታቸው እንዳይጠቀስ የጠየቁን የኤርትራ ስደተኞች ደግሞ ቤተሰቦቻቸው ከአራት ቀናት በፊት ከአዲስ አበባ ወደ ኤርትራ በግዳጅ እንዲመለሱ መደረጋቸውን ገልጸው አሰብ ከደረሱ በኋላ ለኤርትራ የጸጥታ ኃይሎች መተላለፋቸውን ሰምተናል ብለዋል። በትናንትናው ዕለት አስተያየት የሰጠን አንድ ማንነቱ እንዳይጠቀስ የጠየቀ ኤርትራዊ ስደተኛ ከአዲስ አበባ ተይዘው በግዳጅ ወደ ኤርትራ እንዲመለሱ ከተደረጉት ውስጥ ታናሽ ወንድሙ እንደሚገኝባቸው ተናግረዋል። ወንድሙ የተወሰደው ለአንድ ወር ከሁለት ሳምንት ታስረው ከቆየ በኋላ እንደሆነም ገልጿል። በተዘጋጠመ ሁነታት መንቀሳቀስ የብልኩምን ይሎም ም ይዘሞ ህጋዊ የመንቀሳቀሻ ወረቀት የላችሁም ብለው ነው ይዘው ያሰሯቸው። የወንድሜ የመንቀሳቀሻ ወረቀት አልታደሰም ነበር። በትግራይ በነበረው ጦርነት ምክንያት ከዛ ተፈናቅለን ከመጣን በኋላ ወረቀታችን አልታደሰም። ለምን ብትለኝ የስደተኞችና ከስደት ተመላሾች አገልግሎት ወረቀት አያድስልንም ነበር። ስለዚህ ምንም ማድረግ አልቻልንም። በዚህ ምክንያት ተይዞ ለአንድ ወር ከሁለት ሳምንት ያህል ታስሮ ቆይቷል። በጉዳዩ ላይ ለአሜሪካ ድምፅ አስተያየቱን የሰጠን ሌላ ኤርትራዊ ስደተኛም ወደ ኤርትራ እንዲመለሱ ከተደረጉት ሰዎች መካከል ከልጆቻቸው ተነጥለው የተወሰዱ እናቶች እንደሚገኙባቸው ጠቅሶ እርምጃው በሌላውም ስደተኛ ዘንድ ስጋት መፍጠሩን ተናግሯል። እቲ ኤርትራዊ ስደተኛ ብጣሚ አብራድ ምክንያቱ የኤርትራ ስደተኛ በአሁኑ ጊዜ ጭንቀት ውስጥ ነው ያለው። ምክንያቱም ምናልባት አሁን የተጀመረው ኤርትራውያንን የማባረር ድርጊት በቀጣይ ወደ ሌሎቻችንም ይመጣል የሚል ስጋት አለብን። መንግሥት ኤርትራውያንን ከአዲስ አበባ የማባረሩን ድርጊት ሊቀጥልበት ይችላል የሚል ፍርሃት ይዞናል። አሁን ለተባረሩት ሰዎች ምክንያቱ ምን እንደሆነ ግልጽ አለመሆኑ ደግሞ ስጋታችንን ጨምሮታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ቅዳሜ ዕለት ባወጣው መግለጫ ኢትዮጵያ ውስጥ ይኖሩ የነበሩ ሁለት መቶ የሚሆኑ ኤርትራውያን በግዳጅ ወደ ሀገራቸው እንዲመለሱ መደረጋቸው እንዳሳሰበው አስታውቋል። ኮሚሽኑ አድራጎቱ በስደተኞችና ከሌላ ጠያቂዎች ደህንነት ላይ ስጋትን የደቀነ እንደሆነም አመልክቷል። ችግሩ ከስደተኞች ምዝገባና የሕጋዊ ሰነዶች እድሳት አለመኖር ጋር ተያይዞ የተፈጠረ ስለሆነ አገልግሎቱ ፈጥኖ እንዲጀመርም ጥሪ አቅርበዋል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት እሁድ ዕለት ባወጣው መግለጫ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣውን መግለጫ ለስደተኞች ደህንነት እየተወሰደ ነው ያለውንና ዘርፈ ብዙ ሲል የጠራውን እርምጃ ከግምት ያስገባ አይደለም ብሎታል። ወደ ኤርትራ እንዲመለሱ የተደረጉት ሰዎች ስደተኞችም ጥገኝነት ጠያቂዎችም አይደሉም ያለው የስደተኞችና ከስደተ መላሾች አገልግሎት ከእነርሱ ጋር በስህተት ተወስደው የነበሩ አራት ስደተኞች ግን ወደ ኢትዮጵያ እንዲመለሱ መደረጋቸውን ገልጿል። ትናንት ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ በበኩላቸው ሰዎቹ ስደተኞች አሊያም ጥገኝነት ጠያቂዎች ባይሆኑም በግዳጅ መመለስ አልነበረባቸውም ብለዋል። አራሬ የሚባለው የመንግስት ተቋም እነዚህ ስደተኞች አይደሉም ወይም ጥገኝነት ጥያቄዎች ሳይሆኑ ከህግ ውጭ ሀገር ውስጥ የገቡ ናቸው ነው የሚል መልስም ይሰጣል። በህገ ወጥ መንገድ ሀገር ውስጥ ገብተዋለን ከተባሉ ፍርድ ቤት ቀርቦ በህግ አግባብ፣ በህገ ወጥ መንገድ ነው የገቡት ከተባለ በዛ አግባብ መሰራት ነው የሚኖርበት ነው የእኛ አቋም። የኢትዮጵያ ሰብአዊ መብቶች ኮሚሽን ለስደተኞቹ በግዳጅ መመለስ ምክንያት ሊሆን ይችላል ያለውን የጥገኝነት ጥያቄዎች ምዝገባና የሰነድ ማደስ አገልግሎት መቋረጥን በሚመለከት የተጠየቀው ዩኤንኤችሲአር የአዳዲስ ኤርትራውያን ጥገኝነት ጥያቄዎች ምዝገባ ከቆመ ሦስት ዓመታት እንዳስቆጠረ ጠቅሷል። በጦርነቱ ምክንያት ከትግራይ መጠለያ ጣቢያዎች ተፈናቅለው ወደ አዲስ አበባ ለገቡ ስደተኞች ግን በኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የመታወቂያ ሰነድ እንደተሰጣቸው ገልጿል። ከትግራይ መጠለያ ጣቢያዎች ተፈናቅለው አዲስ አበባ ከገቡት 43,000 ስደተኞች 22,000ዎቹ ሕጋዊ ሰነድ እንደተሰጣቸውና በዚህም የተለያዩ አገልግሎቶችን እያገኙ እንዳሉ በኢሜይል ምላሹ ጠቅሷል። ኢትዮጵያ በአሁኑ ሰዓት ከሱዳን የተፈናቀሉ 7,600 የኤርትራ ስደተኞችን መቀበሏንም አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባም በአዲስ አበባ ያቆይናል። የፍትሕ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ ከማለዳ ጀምሮ እስከ እኩለ ቀን ድረስ ታስሮ መፈታቱን ገለጸ። ማለዳ አስራ ሁለት ሰዓት ተኩል አካባቢ ሲቪል የለበሱ ፖሊሶች ከቤቱ መጥተው እንደወሰዱት የተናገረው ተመስገን ታስሮ የነበረበት ምክንያት ከዚህ ቀደም በከፍተኛ ፍርድ ቤት ውድቅ ከተደረጉ ሶስት ክሶች መካከል በሁለቱ ላይ እንዲከላከል በአቃቢ ሕግ በቀረበው ይግባኝ መሰረት ጠቅላይ ፍርድ ቤት መቅረብ ሲገባው በተደጋጋሚ በነበሩ ቀጠሮዎች ባለመገኘቱ ታስሮ እንዲቀርብ በመወሰኑ እንደሆነ ከፖሊስ እንደተነገረው አብራርቷል። ይሁን እንጂ ግባይ ስለመባሉ ይሁን ጥሪ መጥሪያ ስለመጻፉ ከዛሬ በፊት የሚያውቀው ነገር እንደሌለ ተናግረዋል። በዚህ ጉዳይ ላይ ተመስገን ደሳለኝ ከኬኔዲ አባተ ጋር ያደረገው ቆይታ በመቀጠል ይቀርባል። ጤና ይስጥልኝ ተመስገን፣ እንዴት ዋልክ? ዛሬ ጠዋት ታስረህ እንደተፈታህ ሰምተናል እና ምንድን ነው የተፈጠረው? እስቲ ስለነበረው ነገር ንገረን። ጠዋት አስራ ሰዓት ንጠፍም ላይ ያው በሬሲ ሲቪል የለበሱ ፌዴራል ፖሊስ የደንደ ሰራተኞች አሉ ምንድን ነው ስላቸው አይዛ ተቋሙ አለቆቻችን ሊያናግሩክ ፈልገው ነው አሉኝ እሺ ብዬ ሄድኩ ባቀደስም በኋላ ደግሞ ምንድን ነው ያሉት ከዚህ ቀደም ለወራት ይግባኝ ተጠየቁበት ወደ አስራ አንድ ጊዜ ቀጠሮ ተሰጥቶ አልቀረብክም ነው ስለዚህ ትናንትና በኋላው ስሎት ፍርድ ጠቅላይ ፍርድ ቤት ለሐምሌ ሰባት አስራችሁ አቅርቡ ስላለ ነው ዋል እና ዛሬ ሳየው ይግባኝ የጠየቁት እነሱ ጥቅምት ሀያ አንድ ነው ወደም ይግባኝ የተጠየቀው ጥቅምት ሀያ አንድ ነው ለእኔም መትሪያ ላ የተላከው እዛው ባሉበት በት ተብሎ ነው። ቂሊንጦ ማረሚያ ቤት እዛው ቂሊንጦ እያሉ ነው የተፈቶት ዳር ሰባት እና አልሰጡኝም እስከ ዳር ሰባት እዛ ነበር። ጥቅምት ሀያ አንድ መጥበው እዛም መስጠት ችሉ ነበር። ይግባኙ ምንድን ነው መሰለህ፣ መሀል ላይ ክርክሩ ተከላከል አተከላከል ላይ ስንደርስ ፍርድ ቤቱ ተመስገን መከላከል ያለበት በአሰቶሪዎችን በማሰራጨት ነው እንጂ የመከላከያ ሚኒስትር አላባከልን የመከላከያን ግዳጅ አላስተጓጉልን ብሎ አንደኛና ሁለተኛ ክሶችን ዘጋው። እና ለአካባቢ ደግሞ ዞን ያለው ውርቅ መደረግ የለበትም፣ በዚህ ነው መከላከል ያለበት ነው። አካባቢ ግ በዛ ሰዓት ለካ ይግባኝ ጠይቀዋል። በነገራችን ላይ በዛ ሰዓት እንዲሆን ይግባኝ መጠየቅ አይችሉም ነበር። ምክንያቱም ይግባኝ መጠየቅ የሚችሉት አጠቃላይ መዝገቡ ውሳኔ ካገኘ በኋላ ነው የሚፈቀደው። እንደዛ ነበር ግን ዞሮ ዞሮ እነሱ ተፈቀደላችሁ ና ጠቅላይ ፍርድ ቤት ይግባኝ ይግባኙ ሊያስቀረባላለ ለእኔ መጥያ ተላክ አልሰጡ አጣሉ ይባለን ያለሁትን ክሊንቶን ከዛ ተፈተሩ ተፈትቼም ወደ ሰባት ቀጠሮ አላገኙኝም፣ አልሰጡኝም

እስካሁን ቤትህን እያወቁ ያለህበትን አድራሻ፣ ቋሚ አድራሻ እንዳለ እየታወቀ ነው፣ እስካሁን መጥሪያው ሳይደርስ እየቆየው ማለት ነው። ጠዋት እኮ የተያዝኩት ከቤቴ ነው። ዛሬ በሌሊት እነሱ ከሚያውቁት መኖሪያ ቤት፣ በፖሊስ የተመዘገበው በፍርድ ቤት የተመዘገበው ሌላ ቦታ ሆኖ ተደብቄ ብታገኘኝ ሽጠፍሰ ክመትላል እና ፍርድ ቤቱም ራሱ መጥሪያ ፈርሜ አልጠፋሁም፣ በዋስ ወጥቼ አልጠፋሁም። እና ከምን ተነስቶ ተይዞ ብሎ እንደወሰነ በጣም ገርሞኛል። በእንግጫ ያው በኋላ በመሀል ኃላፊዎቹን ከአካባቢዎች ማ ተነጋገሩና ከቀኑ ስድስት ሰዓት ላይ በቃ ፈርሙ መጥሪያ ተቀብሎ በስክሪፕቶ ቀኑ ተጽፎ መጥሪያው ላይ ያው ሐምሌ ሰባት እንዲቀርብ ይፈርምና ተለቀቃሉ። በቃ እዛው ፖሊስ ኮሚሽን ነው ፌደራል ፖሊስ ነው የታሰርኩት፣ የለቀቀኝም ፖሊስ። እምነት ጥሩ ነው፣ ሐምሌ ሰባት ይቀርባል። እኔ እንኳን ፍርድ ቤት ፖሊስን ጠርቶን ልደበቅም ልሸሽም አልችልም። በከፍተኛው ፍርድ ቤት ነጻ ተብያለሁ። እና አቃቢ ግን ለምን መጥሪያውን መስጠት እንዳልፈለገና ወደዚህ አይነት ሕገወጥ እርምጃ መግባት እንደፈለገ አላወኩም። ከዚህ ቀደም እኮ ፖሊስ ፌዴራል ፖሊስ ቅዳሜ ቀንጠርቶ እንድወር ምናምን ያርፏል ሰኞ ጠዋት መጥቼ እመጣለሁ ብለህ ፈርምና ሄዳለሁ። ቅዳሜ ማታ ምሳ እዛ ፈርም የነጭ ወረቀት ላይ ኝ ሰኞ የሄድኩኝ ጠዋት ሰኞ ሴድ ምናምን ፖሊስ የሄድኩ ሴል አይደል ፖሊስ ነው። ለምን እንደፈለጉ እንኳን ማጣርተን እነግርሃለሁ። ቤት ምን ያክል ፖሊስ ይሆናሉ የመጡት? ሲቪል የለበሱ ሶስት ፖሊሶች ናቸው። አለቆቻችን ለጥያቄ ፈልገው ነው እንደተለመደ። ባለፈው የመጡ ጊዜ በጣም ብዙ ነበሩ፣ ማታ የመጡ ጊዜ። ስለዚህ አሁን ሀምሌ ሰባት ነው የምትቀርበው? ሐምሌ ሰባት ቀርባል ጠቅላይ ፍርድ ቤት ምንታው ለይግባኒ አካባቢ ተጠይቆ ይግባን እናመስ እንዲሰሙመስ ሰ እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። በዚህ ጉዳይ ላይ ከፌዴራል ፖሊስ ምላሽ ለማግኘት ያደረግነው ሙከራ የኮሚሽኑ ቃል አቀባይ ስልክ ባለመነሳቱ ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲ አባትን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የማክሰኞው ስርጭት ይቀጥላል። በመቀጠል ደግሞ ወደ ቻድ እናቀናለን። በምዕራብ ዳርፉር በመካሄድ ላይ ያለው ግጭትና ሁከት በሴቶች ላይ ፆታዊ ጥቃት እንዲባባስ አድርጓል ሲል የተባበሩት መንግሥታት ድርጅት አስታውቋል። ወደ ጎረቤት ሀገር ቻድ ከሸሹት በርካቶች እንደሚሉት የህግና ስርዓት መፍረስ በሴቶች ላይ የሚደርሰውን ጥቃት እንዲጨምር አድርጓል። የቪኦኤው ዘጋቢ ሄንሪ ዊልኪንስ የጥቃቱ ሰለባዎችን አነጋግሮ የላከውን እንግዶ ወልዴ ያሰማናል። ቪኦኤ ማንነቷ እንዳይታወቅ ስሟን የማይጠቅሰው ሴት በዳርፉር ግጭቱ ሲጀመር የትውልድ መንደሯን ጥላ ሸሽታለች። በአብዛኛው አረብ የሆኑት ጃንጃዊድ የተሰኙትና ጥቁር ሱዳናውያንን ኢላማ የሚያደርጉት ታጣቂዎች ከህቷ ጋር ተደብቃ ከነበረችበት ቤት ገብተው ሁለቱንም እንደደፈሯቸው ትናገራለች። ሙና ማሊክ በዳርፉር የፆታ እኩልነት አቀንቃኝ ናቸው። በሱዳን በጎሳዎች መካከል ሌላ ግጭት እንዲፈጠር ጭምር መንስኤ የሆነውና በሁለት ጄኔራሎች መካከል የሚደረገው ግጭት ከጀመረ አንስቶ የተፈጸሙ መደፈሮችን በመሰነድ ላይ ናቸው። በርካታ ሲቪሎች ተገድለዋል፣ ወንዶች፣ ሴቶች፣ ልጆችም ጭምር አንድ ላይ። የግልና የህዝብ ንብረቶች ተዘርፈዋል፣ ሕንጻዎችንም አቃጥለዋል። በዚህ መሀልም አንዳንድ ሴቶችና ልጃገረዶች ተደፍረዋል። ማሊክ እንደሚሉት እስካሁን አስራ አንድ መደፈሮችን መዝግበዋል። ይህ ግን ገና ጅምሩ ይመስላል። በሱዳኑ ግጭት የጾታ ጥቃት በተለይም መደፈር እንደተፈጸመ መሰማቱ እጅግ እንዳሳሰበው የተባበሩት መንግሥታት ድርጅት ይገልጻል። ግጭቱ ከጀመረ ወዲህ መርማሪዎችና ጋዜጠኞች ወደ ሱዳን ዘልቀው መግባት ባለመቻላቸው የወንጀሉን መጠን ለማወቅ አስቸጋሪ ሆኗል። የችግሩን መጠን ማወቁ እጅግ አስፈላጊ ነው። ምክንያቱም በተናጠል የተከሰተ መደፈር በተለምዶ የወንጀል ፍርድ ቤት የሚታይ ሲሆን ሆን ተብሎ በዘመቻ መልክ የሚካሄድ መደፈር ግን እንደ ጦር ወንጀል ስለሚቆጠር በዓለም አቀፍ ፍርድ ቤት የሚታይ ነው። ይህም ማለት የየትኛውን ቡድን መሪዎች ቢሆኑ ሆን ተብሎ በተቀነባበረ ሁኔታ ለተፈጸመ መደፈር ተጠያቂ ይሆናሉ። ሆን ተብሎ በተቀነባበረ መንገድ መደፈር ተፈጽሞ እንደው በቪኦኤ የተጠየቁት በተመድ የሴቶች ጉዳይ ምክትል ኃላፊ ሳራ ደግለስ ይህን ይላሉ። በተባበሩት መንግስታት ድርጅት በመደረግ ላይ ያለው ማጣራት ጥቃቱ በምን አይነት መንገድ እንደተካሄደ ሁኔታውን ለማወቅ ይረዳል። በካርቱምም ሆነ በዳርፉር እየተባባሰ እንደሆነ ማወቅ ተችሏል። በሱዳን የጤና ባለሙያዎች መደፈር ስለመኖሩ ተናግረዋል። በጦርነቱ መሃል ተጠምደው የነበሩ ሴቶችም ስጋት እንደሚሰማቸው በማኅበራዊ ሚዲያ ሲገልጹ ተስተውለዋል። ለሰለባዎቹ የማኅበራዊ አገልግሎት አለመኖሩና መገለልን በመፍራት ሰለባዎቹ መደፈራቸውን ባለመናገራቸው ምክንያት በርካታ መደፈሮች ሪፖርት ሳይደረጉ ይቀራሉ። በቻድ የተመድ የሕዝብ ፕሮግራም ምክትል ተወካይ የሆኑት ኤሊስ ካካም በቅርቡ አስር የተደፈሩ ሴቶችን ከቻድ ጋር በሚያዋስነው ድንበር ላይ እንዳገኙ ይናገራሉ። አዲስ ከደረሱት ውስጥ ሴቶቹ ነፍሰ ጥሮች ናቸው። በአማካይ ከ15 እስከ 17 እድሜ ላይ ናቸው። ከባለቤታቸው ጋር መሆናቸውን ለማወቅ ሞክሬ ነበር። ነገር ግን አንዳቸውም ባል እንዳላቸው አልነገሩኝም። ስለዚህ እነዚህ ሴት ልጆች ለጊዜው በእርግጠኝነት ለይተን ያላወቅነውን አንዳች አይነት ችግር ሰለባ ናቸው ማለት ነው። እዚህ ያሉ ሰዎች አስገድዶ መደፈር ደርሶባቸው ከሆነ ሰው እንዲያውቅ አይፈልጉም። በቪኦኤ ቃለ መጠይቅ የተደረገላትና በመግቢያው ላይ የተጠቀሰችው ሰለባ እህቷ አሁን ነፍሰ ጡር እንደሆነች ተናግራለች። ያዳመጣችሁ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። አሁን በስቱዲዮ ሰዓታችን መሰረት ኢትዮጵያ ላይ ከምሽቱ 3 ሰዓት ከ33 ደቂቃ ነው። እዚህ ዩናይትድ ስቴትስ ደግሞ ከቀኑ 8 ሰዓት ከ33 ላይ ሆኗል። የመጀመሪያው ምዕራፍ ስርጭታችን ተጠናቋል። ወደ ሁለተኛው ምዕራፍ ስንሻገር፣ የመጀመሪያው ዝግጅታችን ትምህርት ነው። የዛሬው የማክሰኞ ምሽት የትምህርት ዘገባችን በጽንሰ አፈጣጠር ወቅት ከሚከሰተው የዘረመል ቁጥር መዛባት ጋር የተወለዱ ሕፃናትና አዳጊዎችን በመርዳት ላይ የሚገኘውን የዲቦራ ፋውንዴሽንን ምስረታና እንቅስቃሴ የሚያስቀኝ ነው። ኬኔዲ አባተ የፋውንዴሽኑ መስራችና ሌሎችንም አካላት አነጋግረው ተከታዩን ዘገባ ልኮልናል። ሊሊያና ኢዛን ኢትዮጵያን ኢታሊያን አክትረስ ሚዚሽያን ዲቦራ ፋውንዴሽን ከዘረመል ተሸካሚ ቁጥር መዛባት ወይም በሳይንሳዊ ስሙ ዳውን ሲንድረም ጋር የተወለዱ ሕፃናትንና አዳጊዎችን በተለያየ መልኩ ለመርዳት ከአራት ዓመታት በፊት የተቋቋመ ፋውንዴሽን ነው። የፋውንዴሽኑ መስራች በህዝብ ተወካዮች ምክር ቤት በዋና አፈጉባኤነትና በኦሮሚያ ክልል በፕሬዝደንትነት እንዲሁም በተለያዩ ከፍተኛ የመንግስት ኃላፊነቶች ካገለገሉ በኋላ ዛሬ በጡረታ ላይ የሚገኙት አቶ አባዱላ ገመዳ ናቸው። አባዱላ ፋውንዴሽኑን ያቋቋሙት ከዳውን ሲንድረም ጋር በተወለደች ልጃቸው ዲቦራ ምክንያት ነው። ፋውንዴሽኑ የዘረመል ተሸካሚ ቁጥር መዛባት ወይም ዳውን ሲንድረም ችግር ላለባቸው ህጻናትና ታዳጊዎች ትምህርትና ስልጠናን ጨምሮ ልዩ ልዩ አገልግሎቶችን በመስጠት ላይ ይገኛል። በፋውንዴሽኑ ልጆቻቸውን በማስተማር ላይ የሚገኙ ወላጆች የተቋሙ አገልግሎትና ቀጣይ ዝግጅት የህሊና ረፍት እንደሰጣቸው ተናግረዋል። ፍራ ወይኒ ገብረ መድህን እባላለሁ። ልጄ ፍቅር አሸናፊ ትባላለች። የዚሁ ተማሪው ናት። ልጄ ያው ኖርማል ትምህርት ቤት ትማር ነበር፣ ግን ያን ያህል ለውጥ አልነበራት። እዚህ ከገባች ግን አሁን በጥሩ ሁኔታ ላይ ነው ያለች። የመናገር ራስን ችሎ የመዋል ብዙ ለውጦች ማሳየት ችላለች። እዚህ ለእሷ በጣም ጥሩ ነገር ነው። ምክንያቱም በማወቅም ባለማወቅም ሊደረግባት ከሚችለው ነገር ነፃ ነች። ነፃነት አላት የማውራት እንትኗም ተሻሽሏል። ትምህርት እንዴት ነው? ጥሩ ነው። ጓደኞች ሽሳ አሉ ውስጥ ናቸው። አንድ ላይ ነው የምትማሩት? በአሁኑ ወቅት ፋውንዴሽኑ በአዲስ አበባ ከተማ በሚገኘው ዋና መስሪያ ቤቱ እንዲሁም ዘንድሮ ስራ በጀመረው በኦሮሚያ ክልል ሸገር ከተማ አስተዳደር ለገጣፎ አካባቢ ባለው በዲቦራ መንደር ከምክር አገልግሎት ጀምሮ እስከ ትምህርትና ስልጠና ድረስ ልዩ ልዩ አገልግሎቶችን ይሰጣል። እነዚህን ሕጻናትና ቤተሰብ ማግኘት፣ መደገፍ፣ የቴራፒ ሰርቪስ መስጠት ቤተሰብ ማማከር ከሕክምና ማዕከላት ጋር በመመካከር እና መግባባት በመፍጠር የዓይን ምርመራ፣ የጆሮ፣ የልብ ምርመራ እና የተመሳሰሉት ድጋፍ ሊያገኙ የሚያስችላቸው ምርመራዎች ለማድረግ ሲሞከር ቆይቷል። እነዚህ ከ10 ዓመት እስከ 16 ዓመት ያሉ አልፎ አልፎም 17ም 18ም አሉ። እዚህ የሚሰጠው ትምህርት የህይወት ክህሎት ነው እራሳቸውን እንዲችሉ ከዚህ በተጨማሪ መጻፍን ይማራሉ፣ መሳልን ይማራሉ። ከዚህ እዚህ አሁን ያሌሉ የካ ክፍለ ከተማ ላይ ያሉ አሉ። ከአስራ ስምንት አመት በላይ ሆኑት ደግሞ አሰልጥነን ስራ እንዲይዙ አድርገናል። ሱቅ ከፍተንላቸዋል። ደሞዝተኛ ናቸው። በሰዓት ይገባሉ፣ በሰዓት ይወጣሉ፣ ስራቸውን ይሰራሉ። በጣም ታማኝ ናቸው። ይሄን አይቶ ሌላውም ሊረዳቸው ይገባል የሚለውን ለማስተማሪያ የወሰድነው እርምጃ ነው። እህትማማቾቹ ሲትራና ራህማ ፈቱ በዴቦራ ፋውንዴሽን የህይወት ክህሎት ስልጠናና ትምህርት በመከታተል ላይ ከሚገኙ የዘረመል ተሸካሚ ቁጥር መዛባት ወይም ዳውን ሲንድሮም ጋር ከተወለዱ ልጆች መካከል ናቸው። ለልጆቻቸው ትምህርት ቤት በማፈላለግ ሲቸገሩ መቆየታቸውን የሚገልጹት የሲትራና ራህማ እናት ወይዘሮ ከድጃ አህመድ ሁለቱን ልጆቻቸውን ወደ ዴቦራ ፋውንዴሽን ካመጧቸው በኋላ ግን እፎይታ እንዳገኙና በልጆቻቸው ላይም ለውጥ እንደተመለከቱ ተናግረዋል። ሲትራ ሁለት ሺ ሁለት ነው የተወለደችው። ያችኛዋ ደግሞ ሁለት ሺ አራት ነው የተወለደችው ረህማ ማለት ነው እና ከዚህ ቀደም የግል ትምህርት ቤት ይሄ ዝም ብሎ አካቶአል አደል? አካቶ አስገብቻቸው ነበር። በተለይ ትልቋ እሷ በጣም ከልጅነቷ ጀምሮ በቃ ኬጂ ቢያንስ ስድስት አመት ሰባት አመት ይሆናል ብቻ። ከዛ ደግሞ እችኛዋንም ያው እንደዛው ስትሆን እቺ ደግሞ አልቀበልም ብለውኝ በጣም ለረጅም ጊዜ ቤት ነበረች። እሷን ለማስገባት እኔ ያረገጥኩት ትምህርት ቤት የለም። ሲሄድ በቃ የለም ሞላ ምናምን ነው የሚሉህ። እና እዚህ ካስገባኋቸው ፎይ ነው በጣም ልጆቼ በጣም ለውጥ አላቸው። አሁን እራሳቸው ችለው ልብስ ይለብሳሉ፣ ራሳቸው ይመገባሉ፣ ሽንት ቤት ራሳቸው ይጠቀማሉ፣ አልጋ ማንጠፍ፣ እቃ ማጠብ ቤት ማጽዳት በቃ ራሳቸው እየቻሉ ነው፣ ቀስ በቀስ። አሁንና በፊት የነበረው ሕይወቴ አንድ አይደለም። እንደዚህ ለብሶ መች መውጣት አለ። ኤቢሲዲ እስቲ በይ፣ ኤቢሲዲ። ትዕግስት ገጻየኝ በዲቦራ ፋውንዴሽን ከሚሰሩ መምህራንና የሥነ ልቡና ባለሙያዎች መካከል አንዷ ናት። ጥቅምት አካባቢ ነው ስራ የጀመር ነው በሂደት ያላቸው ለት በጣም የሚያስገርም ነው። ግንኙነታችንም እንደ መምህርና እንደ ተማሪ ሳይሆን እንደ ቤተሰብ፣ እንደ ጓደኛ፣ እንደ እህት ወንድም ነው ና ወደ ስራዬ ስመጣም ወደ ቤቴም ስመለስ ደስ ብሎኝ ነው የሚሄደውም መጣውም ና ጥሩ ጊዜ ነው የምናሳልፈው። ፋውንዴሽኑ ከመመስረቱ በፊት ከዳውን ሲንድሮም ጋር ስለሚወለዱ ህጻናት መጠን ጥናት መደረጉን የገለጹት የፋውንዴሽኑ ስራ አስኪያጅ ቤኪ አባዱላ ይህም የሚሰጡት አገልግሎት ምን ያህል አስፈላጊ እንደሆነ ግንዛቤ እንደሰጣቸው አስረድተዋል። እንደ ጥናት አካሄደን ነበረ በስታፍ ደረጃ አዲስ አበባ ላይ ያሉ አስራ ዘጠኝ ሆስፒታል ውስጥ እነዚህ ከአስራ ዘጠኝ ሆስፒታል ውስጥ አሁን ከአስር ሺህ ልጅ ቢወለድ ከ አስር ሺህ አምስት ነጥብ አንድ ስምንቱ ዳውን ሲንድሮም ናቸው የሚወለዱት ማለት ነው። በእነዚህ በ አስራ ዘጠኝ ሆስፒታል ውስጥ ከ ሁለት ሺ አስራ ስምንት እስከ ሁለት ሺ ሀያ ባለው ጊዜ ዳታ ኮሌክት የተደረገው ማለት ነው። አብዛኛው በአቨሬጅ አስራ አራት አመት ከሞላቸው በኋላ ነው ዳውን ሲንድሮም ሆናቸው ነው የሚታወቀው ና አስፈላጊውን ይሄ ኤርሊ ኢንተርቨንሽን የሚባለ ኤርሊ ትሪትመንት ማግኘት ያለባቸውን ትሪትመንት አያገኙም እና በዛ መሀል ቶሎ መደረስ ያለበት የጤና እክል ሳይደረስበት ችግር ይፈጥራል ማለት ነው። ይህንን ዳታ ሚያ የተጠቀምንበት እነዚህ ልጆች ሆስፒታል ላይ ቶሎ ለቤተሰብም ቢነገር ዳውንስ እንደመሆናቸውን ጥሩ ነው በሚል ኮንክሉድ አድርገናል። በእኛ እዚሁ ፋውንዴሽኑ ላይ ያው ሆስፒታል ፔዲያትሪክ ሴንተር እየገነባን ነው። የዛኔ ቤተሰብም ቶሎ መመርመር ይችላል። ፋውንዴሽኑ በቀጣዩ የ2016 ዓ ም የትምህርት ዘመን ከመዋለ ህጻናት እስከ አራተኛ ክፍል ድረስ ትምህርት መስጠት እንደሚጀምርም ወይዘሮ ቤክ ተናግረዋል። መደበኛ አሁን የሚጀምረው መስከረም ላይ ነው። ኢንክሉሲቭ ነው የሚሆነው ከኬጂ እስከ አራተኛ ክፍልና እነዚህ ትምህርት ላለፋቸው ደግሞ ቮኬሽናልና ላይፍ ስኪል የሚባል አሁን አንድ ክላስ ቢኖር አስራ አምስት ኖርማሊ ዴቨሎፕ ያደረጉ ልጆችና አምስት ዳውን ሲንድሮም ያለባቸው ልጆች እንደዛ አይነት ቅልቅል አድርገን እየተማሩ እንዲቀጥሉ ነው የምናስበው። በፋውንዴሽኑ ትምህርትና የሕክምና አገልግሎትን ጨምሮ ዳውን ሲንድሮም ላለባቸው ህጻናትና አዋቂዎች የሚሰጠውን አገልግሎትና ተደራሽነቱን ለማስፋት የሚረዱ ግንባታዎች በሰፊው እየተከናወኑ ይገኛሉ። እስካሁን ያለው የፋውንዴሽኑ ስራ በአገር ውስጥ አቅም እየተካሄደ እንደሚገኝ የገለጹት የተቋሙ መስራች አቶ አባዱላ ስለ ቀጣይ እቅዳቸው ማብራር ተዋል። እነዚህ ህንፃዎች ለምሳሌ ይህ ብትወስዱት ፈርስት ሌዲ ቀዳማዊት እመቤት ጽህፈት ቤት ከዚህ መልስ ያለውን ሃይ ስኩል የገነቡል እነሱ ናቸው። ይሄ ላቦራቶሪ ደግሞ ሌላ አካል ነው። ጤና ማዕከሉን ብዙ ግለሰቦች ናቸው የሚችሉትን እያዋጡ እዚህ ድረስ ያደረሱልን ኢትዮጵያውያኖች። ያ ደግሞ የኦሮሚያ ኮንስትራክሽን ኮርፖሬሽን ነው ኦሲሲ። አሁን ነው ወደ ውጭ ፈንድ መውጣት ጥረት እያደረግን ያለ ነው፣ እየሞከርን ነው። እናገኛለን ብለን እናምናለን። የማህበረሰቡ አመለካከት መቀየር እንዳለበት የመከሩት አቶ አባዱላ ተገቢውን ትምህርት እንዲሁም ድጋፍና ክትትል ካገኙ የዘረመል ተሸካሚ ቁጥር መዛባት ወይም ዳውን ሲንድረም ያለባቸው ሰዎች ማንኛውም ሰው የሚያከናውነውን ተግባር መስራት እንደሚችሉ ገልጸዋል። ወላጆችም ልጆቻቸውን መደበቅ እንደሌለባቸው አመልክተዋል። በጣም የሚገርመው አስር አስራ አምስት ዓመት ቤት ውስጥ አስቀምጧቸው፣ ክሳ አነቃንቋቸው ከወገባቸው በታሽባ የሆኑትን አግኝተናል። ዊልቸር ምናምን እየገዛንላቸውም ከቤት እንዲወጡ እያደረግናቸው ያለዋሉ። ቤተሰብ መደበቅ የለበትም። ሁለተኛ ቤት ውስጥ ከመደበቅ ማስተማሪያና ማያንኳን ቢያጣ ሜዳ ላይ ቢለቃቸው ሰዎች ይሆናሉ። እነዚህ ልጆች ከተከታተል ናቸው። ልክ ዓለም ላይ እንደሚታዩ ሳይንቲስት የማይሆኑበት ምክንያት የለም። ጥሩ አርቲስቶች መሆን ይችላሉ። ጥሩ ዋናተኞች ሊሆኑ ጥሩ አትሌቶች ሊሆኑ ይችላሉ። ስለዚህ ማንም ቤተሰብ መርጦ ያላመጣውን እግዚአብሔር የሰጠውን መደበቅ የለበትም ፣ ማውጣት አለበት። ማህበረሰቡ የገሌ ልጅ ያለ ጣት መቀሰር የለበትም። በኢትዮጵያ እንደ ዲቦራ ፋውንዴሽን ያሉ ከዘረመል ተሸካሚ ቁጥር መዛባት ወይም ዳውን ሲንድረም ጋር የተወለዱ ሕፃናትን ታሳቢ በማድረግ የተመሰረቱ ተቋማት በበቂ ቁጥር ካለመኖራቸው ጋር ተያይዞ የችግሩ ተጠቂዎች በርካታ ፈተናዎችን ይጋፈጣሉ። በመሆኑም የዲቦራ ፋውንዴሽን መመስረት በዘርፉ ያለውን የግንዛቤ ችግር ከመቅረፍ አንስቶ ለብዙዎች ብካይ እፎይታን እንደሚሰጥ ይታመናል። በአሁኑ ወቅት በፋውንዴሽኑ በመማር ላይ የሚገኙ ህፃናትና አዳጊዎች ከትምህርት ባሻገር የተለያዩ ድጋፎችም እንደሚደረጉላቸው ለመረዳት ችለናል። ሆኖም ፋውንዴሽኑ የትራንስፖርት አገልግሎትን ጨምሮ የተለያዩ እጥረቶች ያሉበት ሲሆን፣ እነዚህን እጥረቶች አሟልቶ አገልግሎቶቹን በማስፋፋት ለብዙዎች ተደራሽ ለመሆን በሚያደርጋቸው ጥረቶች የበጎ አድራጊዎችን ድጋፍ ይሻል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን አመሰግናለሁ። በመቀጠል ደግሞ የምንሻገረው ወደ ንግድና ኢኮኖሚ መሰናዷችን ነው። የዛሬው ንግድና ኢኮኖሚ የፓሪሱን የመሪዎች ጉባኤ ይቃኛል። የአፍሪካ ሀገራት ከዚህ ቀደም ታይቶ የማይታወቅ የፋይናንስ ችግር ገጥሟቸዋል ይህም ከልማት ይልቅ ዕዳን በመቆጣጠር ላይ እንዲያተኩሩ እያስገድዳቸው ነው ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ሐሙስ በአውሮፓውያን አቆጣጠር ሰኔ 2 በፓሪስ በተካሄደው የመሪዎች ጉባኤ ላይ ተናግረዋል። የደቡብ አፍሪካ ፕሬዚደንት ራማፎሳ በኮቪድ-19 ወረርሽኝ ወቅት የአፍሪካ ሀገራት ክትባቶችን በመግጠማቸው ላይ ያሳደሩትን ከፍተኛ ቅሬታ በማስታወስ የአፍሪካ ሀገራት የሚያጋጥሟቸውን ፈተናዎች አገልተዋል። መሪዎቹ አፍሪካ በራሴ መምራትና በዓለም አቀፍ ደረጃ በእኩልነት የመታየት አስፈላጊነት እንዳለበት አስፈላጊነትንም አንስተዋል። የሮይተርስን ዘገባዎች በመጭመቅ ደረጀ ደስታ እንደሚከተለው ያቀርብልናል። ሰኔ 22 ፓሪስ በተካሄደው የመሪዎች ጉባኤ ላይ ኢትዮጵያና ደቡብ አፍሪካን ጨምሮ የአፍሪካ አገራት በከፋ የገንዘብ ችግር ውስጥ እየገቡ መሆኑን ተናግረዋል። የኢትዮጵያው ጠቅላይ ሚኒስትር ይህን ሲገልጹ ዲስፓይት አን ኤሌቪቴድ ፋይናንሽል ኒድ ከነበረው ከፍ ያለ የፋይናንስ ፍላጎት ቢኖርም የአፍሪካ አገራት ከዚህ ቀደም ታይቶ የማይታወቅ የገንዘብ እጥረት እያጋጠማቸው ነው። ይህም አሁን ያለውን ተጋላጭነት ይበልጥ አባብሷል። ጠቅላይ ሚኒስትሩ በማያያዝም የአፍሪካ መንግስታት ከልማት ይልቅ ዕዳም በመቆጣጠር ላይ ማተኮራቸውን፣ ይህም ያስከተለባቸውን ችግሮች ተናግረዋል። ዛሬ በአብዛኛው ዝቅተኛ ገቢ ባላቸው አገራት የግልና የመንግሥት ብድር ከፍተኛ ደረጃ ላይ ደርሷል። የመንግሥት ራስ ምታት ስለ ልማት ማሰብ ሳይሆን ብድርን እንዴት መምራት እንደምንችል ማሰብ ነው። ጥረታችን ሁሉ ልማት ላይ ከማተኮር ይልቅ ዕዳን መቆጣጠር ነው። እነዚህን ሁሉ ቀውሶች ማስተናገድ በራሱ በቂ ችግር እንዳልነበረ ሁሉ በዚያ ላይ ደግሞ አስከፊ የአየር ንብረት ተጽዕኖ እያጋጠመን ነው። በዚህ ጉባኤ ከአፍሪካ ከቻይናና ከብራዚል የመጡትን ጨምሮ አርባ የሚጠጉ መሪዎች ከበርካታ ዓለም አቀፍ ድርጅቶች ጋር ተሳትፈዋል። ዓላማው ዝቅተኛ ገቢ ላላቸው አገራት የቀውስ የገንዘብ ድጋፍ ማሳደግ፣ ከጦርነቱ በኋላ የፋይናንስ ስርዓቶችን ማሻሻልና የአየር ንብረት ለውጥን ለመዋጋት የሚያስችሉ የገንዘብ ድጋፎችን ማቅረብ ነው። ይሁን እንጂ አዳጊ አገራት የአየር ንብረት ለውጥን መቋቋም እንዲያስችላቸው የበለጸጉ አገራት ቃል ገብተው ሳይተገብሩ የቆዩትን 100 ቢሊዮን የአሜሪካ ዶላር ተነስቷል። ፕሬዚደንት ራማፎሳ የኮ ኮንጎ ዴሞክራቲክ ሪፐብሊክ የፕሬዝደንት ሳሶ ንጉሶን ንግግር አስታውሰዋል። ፕሬዝደንት ሳሶ ንጉሶ ትናንት በራት ግብዣው ላይ እንደተናገሩት በአመት አንድ መቶ ቢሊዮን ዶላር እንደሚሰጥ ቃል ተገብቶ ነበር እና ይህን አይቼ አላውቅም 100 ቢሊዮን ዶላር እስካሁን እንዳልቀረበም ብዙዎቻችን እንመሰክራለን። ፕሬዚደንቱ በኮንጎ ዲሞክራቲክ ሪፐብሊክ ይገነባል የተባለውን የኤሌክትሪክ ኃይል ማመንጫ ግድብ በምሳሌነት አንስተዋል። በኢንጌ ግድብ ላይ የኤሌክትሪክ ኃይል ማመንጨትና የኃይል ማመንጫ ጣቢያዎችን መገንባት ከሁሉም በላይ እጅግ አስፈላጊ ነው። ይህም አስቸኳይና አሁን መፍትሄ ያስፈልገዋል ብዬ አምናለሁ። ያንን ተግባራዊ እናደርገው ከዛ በኋላ እርስዎ በገቡ ቃል መሠረት የሚፈጽሙ መሆኑን እናረጋግጣለን። በኮቪድ ወቅት የአፍሪካ ሕብረት ሊቀመንበር በመሆን ቁልፍ ሚና ተጫውቻለሁ የሚሉት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ክትባቶቹን በሙሉ ሰብስበው ለራሳቸው ይዘው ነበር ያሏቸውን የበለጸጉ አገሮች ነቅፈዋል። የክትባቱን አቅርቦት በተመለከተ ለማኞች እንደሆንን ተሰምቶን ነበር ሲሉም የአፍሪካ መሪዎች ቅሬታ እንደተሰማቸው ተናግረዋል። በዓለም በተለይም ለአፍሪካ ትልቅ ኢኮኖሚ ቀውስ አስተዋጽኦ ማድረጉን የገለጹት ራማፎሳ ዩክሬን ተጉዘው ስለነበሩት የአፍሪካ መሪዎች ቅሬታ በመጥቀስ አፍሪካውያን በእኩልነት ልንታይ ይገባናል ብለዋል። going to ሁላችንም በአፍሪካ አህጉር ላይ አሉታዊ ተጽዕኖ ያሳድረውን የምግብ ዋጋ መናረን ያስከትለውን የማዳበሪያ ዋጋ ጭማሪ ያመጣውን የጦርነት ጉዳይን ልንወያይ ስንል እንኳ አንድ ላይ ነበር እዚያ የምንሄደው። እንደ ለማኝ ሆነን እንዳልነበር ግልጽ ነበር። ከዩክሬንም ሆነ ከሩሲያ ከሁለቱም ውለታ አንጠይቅም። እዚያ የሄድነው እህሉና ማዳበሪያው ወደ ዓለም ገበያ እንዲገባ የጥቁር ባህር መተላለፊያን ክፈቱልን ልንል ነበር። ስለዚህ እንደ አህጉር በጣም የተቸገርንና ትልቅ እርዳታ እንደሚያስፈልገን ሆነን እንኳ የልመና ተልእኮ ላይ አልነበርንም። ይህ አፍሪካ መቼም ቢሆን መታየት ያለባት ለጋስነት እንደሚያስፈልጋት አህጉር አለመሆኑን ያሳያል። እኛ የምንፈልገው በእኩል ዓይን እንድንታይ ነው። በጉባኤው ላይ የተወጠኑ አጀንዳዎች ቀዳሚ ትኩረት ዝቅተኛ ገቢ ያላቸው በተለይም በአፍሪካ ያሉ አገራት እዳቸውን እንዲቆጣጠሩና እንዲቀንሱ በልማትና በአየር ንብረት ለውጥ ላይ እንዲያተክሩ ማድረግ ነው። ቢሆንም ተጨማሪ የገንዘብ ድጋፍ የሚጠይቁ የአፍሪካ ሀገሮች ግን ከዚህ በፊት የተገቡ የተስፋ ቃሎችም እንዲፈጸሙ የሚጠይቁ መሆናቸው ተመልክተዋል። ደረጀ ደስታን አመሰግናለሁ። ወደ ቀጣዩ ዝግጅታችን ስንሻገር አለም ጃዝ በቅርቡ አዲስ አበባ በሚገኘው የጣሊያን ባህል ማዕከልና ፈንድቃ ኢትዮጵያ ባህል ማዕከል ውስጥ ባካሄደው የሙዚቃ ዝግጅት ትውልድ ኢትዮጵያዊ ጣሊያናዊቷ አርቲስት ሊሊያና መሌ የጣሊያን ጃዝ ሙዚቃዎችን አቅርባለች። ስለ ሊሊያና የጃዝና ሌሎች ስራዎች ለማወቅ ስመኝሽ የቆየ ከሰሞኑ አግኝታታለች። ቆይታቸውን በመቀጠል እንመለከታለን። ሊሊያና is an Ethiopian Italian actress musician ሊሊያና መሌ ትውልደ ኢትዮጵያዊ ጣሊያናዊት ተዋናይ ሙዚቀኛ ሞዴል በአጠቃላይ የበርካታ ሙያ ባለቤት ነሽ እና በየትኛው እንደማስተዋውቅሽ አላቅም ስለዚህ እስኪ አንቺ ራስሽ ይገልጸኛል በምትይው መንገድ ራስሽን አስተዋውቂልን ሊሊያና ማናት አም ኢታሊያን ኢትዮጵያን እኔ ጣሊያናዊ ኢትዮጵያዊት ነኝ። በዋነኝነት የሚገልጸኝ ተዋናይት የሚለው ነው። ተወልጄ ያደኩት ኢትዮጵያ ውስጥ ጎንደር ከተማ ነው። አባቴ ጣሊያናዊ ነው። በአባቴ ስራ ምክንያት ወደ ሱዳን ሄድን። ስለዚህ እስከ አምስት ዓመቴ ድረስ ሱዳን የኖርኩት፣ የአፍ መፍቻ ቋንቋይም አረበኛ ነው። ከአምስት ዓመቴ በኋላ ከቤተሰቤ ጋር ወደ ጣሊያን ሀገር ሄድን። በ14 ዓመቴ ወላጆቼ እንደገና ወደ ኢትዮጵያ እስኪመለሱ ድረስ አብዛኛውን የልጅነት ጊዜን ያሳለፍኩት በጣሊያን ነው። ሪሰንትሊ ፐርፎርምድ አት አ ጃዝ ኢቨንት አት ኢታሊያን ካልቸራል ሴንተር በቅርቡ በኢትዮጵያ የጣሊያን ባህል ማዕከል ውስጥ የጃዝ ሙዚቃ ኮንሰርት አሳይተሽ ነበር። ባህል ማዕከሉ እንግዲህ በ14 ዓመትሽ ወደ ኢትዮጵያ ስትሄጂ ስለ ጥበብ የተማርሽበት ቦታ ነውና ከዓመታት በኋላ ተመልሰሽ ለመጀመሪያ ጊዜ ኢትዮጵያዊም ጣሊያናዊም ታዳሚዎች በተገኙበት ሙዚቃ ስታቀርቢ የነበረው ስሜት ምን ይመስላል? እጅግ ልዩ የሆነ ምትሃታዊ ስሜት ነበረው። ምክንያቱም የመጀመሪያ የሙዚቃ ዝግጅቴ ብቻ ሳይሆን ታዳጊ ያለው ከነበረኝ ጊዜ በኋላ ወደ ኢትዮጵያ ስመለስ የመጀመሪያ ነው። ስራዬን እየሰራው ጎን ለጎን እንደገና ተመልሼ በአስራዎቹ እድሜ የነበረኝን የልጅነት ትውስታ እንዳገኘው ነው የቆጠርኩት። ስለዚህ ልዩ ስሜት ነበር። የመጀመሪያው ዝግጅቴ ለጣሊያን ኤምባሲ ታዳሚዎች ሲሆን ሁለተኛው ደግሞ በፈንድቃ የጥበብ ማዕከል ነበር። በእንደዛ አይነት ባህላዊ ስፍራ መገኘቴ ለእኔ ክብር ነው። ጣሊያናዊና ኢትዮጵያዊ ታዳሚዎች በጋራ በታደሙበት ስፍራ ዝግጅቴን ሳ ሲያቀርብ የተሰማኝን መግለጽ ይከብደኛል። ሙሉ የመሆን ስሜት ነው የተሰማኝ። እንግዲህ ፈንደቃ በተለየ የኢትዮጵያ ባህል ማዕከል እንደመሆኑ ከኢትዮጵያውያን ታዳሚዎች ያገኘሹ ምላሽ ምን አይነት ነበር? ሪክሽን ኦዲንስ ሪስ እውነት ለመናገር የታዳሚው ምላሽ በጣም ነው ያስገረመኝ። ምክንያቱም በፈንድቃ ዝግጅቴን ለማቅረብ ስሰናዳ ምን አይነት ተመልካች እንደሚኖር ምን ሊሰማቸው እንደሚችል አላውቅም ነበር። ነገር ግን ቤቱ ሞልቶ ነበር፣ ከጠበቅኩት በላይ ብዙ ሰው ነበር። በዚያ ላይ በጣም ትልቅ ፍቅር እንዳገኘው ተሰማኝ እንደ አቅራቢ ታዳሚ ሳይሆን፣ ልክ ትልቅ ቤተሰብ መሃል የተገኘው ነበር የመሰለኝ። ሊሊያና፣ ሙዚቃዎችሽ ሁሉም ጣሊያንኛ ናቸው? Yes, I was playing Italian jazz. Um, and the nice thing, you know, uh, the project was named, it's uh, Alem Jazz. አዎ፣ እኔ የጣሊያን ጃዝ ሙዚቃ ነው የሚጫወተው። ግን የሙዚቃ ፕሮግራሙ የተዘጋጀው በአለም ጃዝ ነው። እኔ በልጅነቴ እናቴ ያወጣችልኝ ስም አለም ነች ስለነበር አለም ያለውን ትርጉም አውቀዋለሁ። ሙዚቃዎቼ የሆነ የአሜሪካ ጃዝ፣ የጣሊያን ጃዝ እና የሙላቱ አስታጥቅ አይነት የኢትዮ ጃዝ አይነት ስሜት ያላቸው እና የተለያየ የአለም ክፍልን የሚነኩ ናቸው ብዬ አስባለሁ። ስለዚህ አለምን የሚወክል ስራ ነው። ሊሊያና እስኪ ወደ ኋላ ልመልስሽና ደግሞ በ14 ዓመትሽ ወደ ኢትዮጵያ ተመልሰሽ ለሶስት ዓመት በጣሊያን የባህል ማዕከል ውስጥ ከቆየሽ በኋላ ነው ወደ ጣሊያን የተመለሹ አሁን የምትኖሪውም እዛው ነው እስኪ አስተዳደግሽ እንዴት ወደ ሙዚቃና ወደ ትወናው ሙያ ሊመራሽ እንደቻለ ንገሪን ኢትዮጵያ በታዳጊነት እድሜ ኢትዮጵያ ያሳለፍኩት ሶስት ዓመት በሕይወት ወሳኙ ጊዜ ነበር። ኢትዮጵያ ውስጥ በሚገኘው ጣሊያን ትምህርት ቤት ለመጀመሪያ ጊዜ የትወና ትምህርት ያገኘሁት ያኔ ነው። የዛኔ ነው ሳድግ ተዋናይት ነው መሆን የምፈልገው ብዬ ወሰንኩት። ከዚያ የቁንጅና ውድድር ላይ በማሸነፌ ወደ ጣሊያን ተላኩኝ። በኤድኩዊን በአመቱ ደግሞ በጣሊያን እጅግ ታዋቂ ከሆነው ተዋናይና ዳይሬክተር ካርሎ ቨርዶኔ ጋር በመሆን የመጀመሪያውን ፊልሜን ሰራው። የጥበብ ሙያዬም የጀመረው ያኔ ነው። ከዚያ በኋላ ጣሊያን ውስጥ እጅግ ተወዳጅ በሆነው ቲቪ ትሪዮናል የታዩት ብዙ ተከታታይ የቴሌቪዥን ፊልሞች ላይ ተጫውቻለሁ። አሁን በቅርቡ ራሱ በኔትፍሊክስ ላይ እየታየ ያለ ማርፎር የተሰኘ ተከታታይ ፊልም ላይም ሰርቻለሁ። ትልቅ ስኬት እያገኘ ያለ ፊልም ነው። ጎን ለጎን ደግሞ የጃዝ ሙዚቃ ፍቅርም አለኝ። ሮም ውስጥ የሚገኝ ቅዱስ ሉዊስ የተሰኘ የሙዚቃ ትምህርት ቤት ተመርያለው። ቤልጅየም ውስጥም ለአራት ዓመት ሙዚቃ አጥንቻለው። አንዳንዴ በምሰራቸው ቲያትሮች ላይ የጃዝ ሙዚቃ እጫወታለሁ። በዛ መልኩ ነው የጥበብ ሙያዬ እያደገ የመጣው ኢትዮጵያ ውስጥም እንድጫወት የተጋበዝኩት። ቅድም ጣሊያን ውስጥ ቲያትር መማርሽን ጠቀስ አርገሽልን ነበር። የመመረቂያ ስራሽን የሰራሹ ደግሞ በኢትዮጵያ የቲያትር ታሪክ ላይ ነው እና እስኪ ጥናትሽ ምን ላይ ያተኮረ ነበር? ይህ ጥናትስ በኢትዮጵያዊ ማንነትሽ እና ባህል ላይ ያሳደረው ተጽዕኖ አለ? I was curious. I was like, I studied all this um, theater, history and literature. ቲያትር ስማር ስለ ጣሊያን፣ ፈረንሳይ፣ እንግሊዝና ሩሲያ የቲያትርና የስነ ጽሐፍ ታሪክ ብዙ እንማር ነበር። ያኔ የአፍሪካ ቲያትር ስ ስል መጠየቅ ጀመርኩ። ስለዚህ መመረቂያይን በኢትዮጵያ ቲያትር ላይ ለመስራት ወስኘ ኢትዮጵያ መጣው። ብሔራዊ ቲያትር ገብቼ ቲያትር አየው። የዛኔ 24 ወይም 25 ዓመቴ ነው በጣም ተደነቅኩኝ። ምክንያቱም ትልቅ ቲያትር ነው፣ በጣም ብዙ ሰው ነበር። ቲያትሩ ስለ አፄ ቴዎድሮስ እንደነበር አስታውሳለሁ። የሚናገሩት ነገር በደንብ ባይገባኝም ተደስቼን የወጣሁት። ጥናቱ ስለ ኢትዮጵያ ቲያትር ብቻ ሳይሆን ብዙ ስለማላቀው የኢትዮጵያ ታሪክም እንድማረድቶኛል። ኢትዮጵያ እንዴት በታሪክ የበለጸገችን እንደሆነ ሳውቅ ተገረምኩኝ። ትልቅ ታሪክ አላት፣ ጥሩ ታሪክ አላት። እኔ እስካሁን ያወቅኩት ምናልባት አስር ከመቶ የሚሆነውን ነው። ገና ደግሞ ብዙ የሚጠና ታሪክ አላት። ታዲያ እስካሁን በአማርኛ አልዘፈንሽም ወይም ቲያትር አልተጫወትሽም? አልተጫወትኩም፣ ግን እፈልጋለሁ። እንደውም አሁን እሱን ነው እየሞከርኩ ያለሁት። ኢትዮጵያ ያቀረብነውን የሙዚቃ ዝግጅት እዚህ ጣሊያን ውስጥ ለማምጣት እየሞከርኩ ነው። ኢትዮጵያ በጣሊያንኛ ነው የዘፈንኩት። ጣሊያን ውስጥ ደግሞ በአማርኛ መስፈን እፈልጋለሁ። አንዴ እዚህ ከዘፈንኩ ኢትዮጵያ መሄጅ ይዘፍናለሁ። ግን የምትወጂው ወይም ደግሞ ልትጫወቹ የምትፈልጊው የኢትዮጵያ ዘፈን አለ? በአብዛኛው በሰማኒያዎቹ የተዘፈኑ ዘፈኖችን እያጠናው ነው አንዱ የባህል ዘፈን ነው። ትንሽ ይከብዳል። ነገር ግን ሙላቱ አስታጥቄን በጣም ወደዋለሁ። የግርማ ተፈራና የቡዝነሽ በቀለንም እየሰማ ነው ቀስ እያልክ ቆየት ያሉ ዘፈኖችን እያጠናሁ ነው። ሁለት ጣሊያናዊ እና ኢትዮጵያዊ ማንነት ይዘሽ ማደግሽ በጥበብ ስራሽ ላይ ልዩ ድል ፈጥሮልኛል ትያለሽ። ኦፍኮርስ ዩ ኖው ላይክ ቢንግ ፓርት ኦፍ ቱ ናሽን ኦር በትክክል የሁለት ባህል አካል ስትሆኝ የበለጠ ሀብታም ያደርግሻል፣ ግን ደግሞ አንዳንዴ የማይመች ነገሮችም ይኖሩታል። በአንድ በኩል እድል ነው ምክንያቱም አይምሮሽን ክፍት ያደርግልሻል፣ ሌሎች የማያገኙትንም እድል ይፈጥርልሻል። በሌላ በኩል ደግሞ ሙሉ ለሙሉ የዚህኛው ወይም የዛኛው አካል እንዳልሆንሽ እንዲሰማሽም ያደርጋል። ሊሊያና ታዲያ በቀጣይ ምን ይዛ ትመጣለች ብለን እንጠብቅ። ምናልባት የሁለቱን ሀገሮች ባህል ያጣመረ የጥበብ ስራ Yes, አሁን መስራት ጀምረናል። ለምሳሌ የኢትዮጵያ ባህል በተለያዩ ከለሮች አለባበሶች ላይ ታያለሽ፣ ግን ደግሞ የአውሮፓና የአሜሪካ ተጽዕኖ ውስጣቸው እንዳለም ትመለከቻለሽ። ይሄ ራሱ ደስ የሚል ነገር ይፈጥራል። ሁለት የተለያዩ ባህሎች አካል በመሆነ እድለኛ ነኝ፣ ምክንያቱም ሁለቱን በማደባለቅ አዲስ ነገር መፍጠር እችላለሁ። ሊሊያና፣ እንግዲህ አዲሱ ስራ ሻልቆ ለማየት እንጓጓለን። የዛኔ ደግሞ ምናልባት ተገናኝተን ስለ አዲሱ ስራዎችሽ እናወራለን። ለዛሬ ግን አብረሽን ስላመሸሽና የሙዚቃ ህይወትሽን ስላጋራሽን በአድማጮች ስም በጣም አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። የተከበራችሁ አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የዛሬ አስተናጋጃችሁ ሀብታሙ ስዩም ነበርኩ። ይህንን ዝግጅት ደግሞ በቴክኒኩ ስታቀናበርልን የቆየችው ብርሃን አይሉናት፣ ዋና አዘጋጃችን ጽዮን ግርማ ናት። በሁሉም ስፍራዎች ባሉ መላ ባልደረቦቼ ስም ያመሰገንኩኝ፣ በነገው እለት እንገናኛለን። የዛሬ ምሽት ስርጭታችንን ጨርሰናል። መልካም ምሽት ይሁንላችሁ። Thank <laughs>